የዛሬው መልእክቴ በአንደኛ ዮሐንስ ምዕራፍ አንድ ከቁጥር ስምንት እስከ አስር ባሉት ሶስት ቃሎች ላይ የተመሰረተ ነው። ርዕሴ ስለ ኃጢአት እውነተኛ ያልሆኑ አመለካከቶች የሚል ነው። ዮሐንስ በዚህ በአንደኛ ዮሐንስ ላይ በጻፈው መልእክት ኅብረታችን ከእግዚአብሔር ጋር እንደሆነ ወይም እንዲሆንልን ያበረታታና ህብረታችን ከአጢያ ከእግዚአብሔር ጋር እንዲሆን መሆን ያለባቸውን ነገሮች ተናግሯል እና በዚህ ባለፉት ሁለት ሳምንታት ባየናቸው መልእክቶች ላይ ጥቂት የመግቢያ ሀሳቦችን እናገራለሁ። ከእግዚአብሔር ጋር እና ከሰዎች ጋር ህብረት እንዲኖረን እግዚአብሔር ይፈልጋል። ከዮሐንስ ሲናገር ህብረታችን ከአብ ደግሞ ከልጁ ከኢየሱስ ክርስቶስ ጋር ነው። በእርግጥ በመንፈስ ቅዱስ ነው። እና እናንተ ደግሞ ይህን መልእክት የምንልክላችሁ ከእኛ ጋር ምን እንዲኖራችሁ ነው፣ ህብረት እንዲኖራችሁ ነው። እውነተኛ ክርስቲያኖች ከእውነተኛ ክርስቲያኖች ጋር ህብረት አላቸው። እውነተኛ ክርስቲያኖች ስለዚህ ይህንን እየተናገረ ወርዶ ቁጥር ሰባት ላይ ቁጥር አምስት ላይ እግዚአብሔር ራሱ ማን ነው ለሚለው ጥያቄ መልስ ይመልሳል። የእኛ እግዚአብሔር ብርሃን ነው። ጨለማ በእሱ ዘንድ ከቶ የለም። እኛ የሰማነው መልእክት ይህንን ነው። ይህንኑ መልእክት ነው የምንነግራችሁ። እና የቤተ ክርስቲያን ዋነኛና መሰረታዊ መልእክት ከራሱ ከእግዚአብሔር መምጣት አለበት። ከእግዚአብሔር የመጣው መልእክት ነው መተላለፍ ያለበት ግን እዛ ጋር ሲናገር እኛ ህብረታችን ከአብ ጋር ከዚህ ከእሱ ጋር ህብረት አለን የምንል ከሆነ ከብርሃኑ ጋር ነገር ግን በጨለማ የምንመላለስ ከሆነ እኛ ውሸተኞች ነን ብሎ ይናገርና፣ ቁጥር ሰባት መጨረሻው ላይ የልጁ የክርስቶስ ኢየሱስ ደም ደግሞ ከኃጢአት ያነፃናል ብሎ ይናገራል። ባለፈው ሳምንት አንድ ነገር ነግሬያችሁ ነበር። በህብረታችን መካከል ከእግዚአብሔር ጋር ከብርሃኑ ከእግዚአብሔር ጋር ከዘላለማዊ ከእግዚአብሔር ጋር ከጌታ ከኢየሱስ ጋር ከመንፈስ ቅዱስ ጋር ህብረት አለን ብለን ግን ኃጢአት የምንለማመድ ከሆነ ትክክል አይደለም። ቢሆን ግን የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል፣ የህብረታችንን መሻከርና መበላሸት፣ እኛም እንኳን እርስ በርሳችን የጌታ የኢየሱስ ክርስቶስ ደም ከኃጢአት ያነጻናል። ስለዚህ ህብረታችን እንደገና ይስተካከላል፣ አንድ ይሆናል ማለት ነው። ግን ይሄ ኃጢአት እንድንሰራ ኢንኮሬጅ የሚያደርግ አይደለም። ኃጢአት እንድንሰራ የሚያበረታታን አይደለም። እና እዚህ ጋር እንግዲህ አንድ ጥያቄ መጠየቅ አለበት። ኃጢአት ራሱ ምንድን ነው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻናል ብሎ ቁጥር ሰባት ይጨርሳል። እና ቁጥር ስምንት እስከ አስር ላይ ኃጢአትን በተመለከተ ያሉ አመለካከቶችን ነው ዮሐንስ የሚናገረው። እና ኃጢአት ምንድን ነው ምንድን ነው ብላችሁ ነው የምታስቡት? ኃጢአት አንዳንድ ሰዎች ስለ ኃጢአት የተለያየ አመለካከቶች አሏቸው። እና እነዚህን አመለካከቶች በተመለከተ ነው እኔ ርዕሴን ስሰጥ ምንድን ነው ያልኩት፣ ስለ ኃጢአት እውነተኛ ያልሆኑ አመለካከቶች ነው። እውነተኛ ያልሆኑ አመለካከቶች ስለ ኃጢአት አሉ። በአንዳንድ ቤተ ክርስቲያንም ይሄ ነገር ሲንጸባረቅ ታይቶ ያውቃል። ስለዚህ የተወሰኑ ነጥቦችን አብረን እናይና እኛ የጠለለ ትክክል የሆነ በእግዚአብሔር ቃል ላይ የተመሰረተ የኃጢአት አመለካከት እንዲኖረን እና ህይወታችን የተጠበቀ እንዲሆን ነው አላማ። ምክንያቱም የዮሐንስ አላማ ይሄው ነውና። ስለዚህ የመጀመሪያው ኃጢአትን የመካድ አመለካከት ነው። አሁን ተመልከቱ ቃሉን እንደገና ላንብብላችሁ። ቁጥር ስምንት ከቁጥር ሰባት የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻናል ብሎ፣ ቁጥር ስምንት ላይ ኃጢአት የለብንም የምንል ከሆነ ራሳችን እናስታለን። ይሄ ኃጢአት የመካድ አመለካከትን ነው። አሁን እዚ ጋር ምታዩት አንዳንድ ሰዎች ጭራሽ ኃጢአት የለብንም ብለው የሚናገሩ ሰዎች አሉ። ኃጢአት የሚባል ነገር የለብንም። ግን አራት አይነት አመለካከቶች እዚህ ጋ ለማስቀመጥ ሞክሬያለው። ስላይዱ ላይ እንደምታዩት አራቱንም አመለካከቶች አንድ ባንድ ብናያቸው ጥሩ ነው። ኃጢአት የለብንም የሚሉ ሰዎች አሉ። ይሄ የክርስቲያኖች አመለካከት ሊሆን አይችልም። በቤተክርስቲያን ሰዎች እውነተኛ ክርስቲያኖች ከሆኑ ኃጢአት የለብንም የሚል ሀሳብ መናገርም ማስተናገድም የለባቸውም። ግን ኃጢአት የለብንም የሚሉ ሰዎች አሉ። አሁን አዲስ አበባ ፓስተር በነበርኩበት ጊዜ አንድ ጊዜ አንድ ትልቅ የትመማ የሚባል ፕሮግራም አለ። ቸርች ውስጥ የትምህርተ መለኮት ማስፋፋት የሚባል ነው። እና ብዙ ወጣቶችን በዛ እናስተምራለን። እና ይህንን የሚያስተባብር አንድ ዲፓርትመንት አለ። እና የዛ ዲፓርትመንት ኃላፊዎች የሃያ ሰላሳ ወጣቶች ሊመረቁ ሲሉ የሆነ ተናጋሪ አምጥተው እንዲናገር ያደርጋሉ። ከተለያየ ቸርች ይጋብዛሉ። ያው እንስማማለን፣ ሰዎች ተጋብዘው እንዲያገለግሉ እና ስፔሻል ፕሮግራም ነው። የቸርች ዋና ፕሮግራም አይደለም። እና አንድ ጊዜ ስልጠናው ላይ ያው ሰዎች አገልጋዮች፣ ሁሉ ሰዎች ሁሉ ቁጭ ብለዋል። እና የተጋበዘው ሰውዬ ከሆነ ቸርች ነው፣ ስሙን መጥራት አያስፈልገኝም። እና በጣም በኃይል ይናገራል እና ጥሩ ነው የሚመስለው የሚናገረው፣ ግን ምን ይላቸው ነበር? ይሄ ስጋችን የፈለገውን አይነት ኃጢአት ቢያደርግ ስጋችን ነፃነት አለው እና እኛ ነፍሳችን ድኗል። ይሄ ስጋችን አፈር የሚበላው ነው እና ኃጢአት ዝሙት መፈጸም ይችላል፣ መደባደብ ይችላል፣ መስረቅ ይችላል ይሄ ስጋችን ብሎ ይናገራል። እኔ በጣም ደነገጥኩ። ድንገት ነው፣ በመጨረሻ አካባቢ ነው ወደ ፕሮግራሙ የመጣው። ስራ እኔ ፓስተር ነኝ፣ ስራ አለኝ እና እዛ ስብሰባ ላይ እንደ ምንድን ነው እየተነገረ ያለው ብዬ መጨረሻ ቁጭ ብዬ ስሰማ እንደዚህ ይላል። እና ማታ አገልጋዮች አሉ ይህ በጣም ትልልቅ ጥሩ ጥሩ እውቀት አላቸው የምንላቸው እና ሁሉም ዝምን ያለው እና እኔ እጄን አወጣሁ እና ጥያቄ አለኝ እና ስጋችን ኃጢአት ቢሰራ ምንም አይደለም ነፍሳችን ድኗል የሚል ነገር አለ ወይ ብዬ ጠየቅኩት። መጽሐፍ ቅዱስ ላይ አለው አሁን ስትናገር መሰማ ይህንን ነው። መጽሐፍ ቅዱስ ላይ እስኪ አንድ ጥቅስ አሳየኝ አልኩት። ደነገጠ እና ሰዎች ሁሉ ከዛ በኋላ እጃቸውን እያወጡ መናገር ጀመሩ። እስከዛ ጊዜ ድረስ ማንም ሰው የተናገረው ነገር የለም። እና ኃጢአት የለብንም የሚሉ ሰዎች አሉ። ኃጢአት የለብንም እና ደግሞ ኃጢአት ይሄ ሰውነታችን ቢሰራ ምንም አይደለም ነፍሳችን ድኗል የሚሉም ሰዎች አሉ። አሁን ዮሐንስ እንደዚህ አይነት አመለካከቶች አሉ። ኃጢአት የለብንም እኛ ብንል ነው የሚለው እኛ ሁላችንም የዳን ነው ብንል ትክክል አይደለም። የኃጢአት አመለካከት አይደለም እና አራት ነገሮች እዚህ ጋር ልንገራችሁ አንደኛ ምን የሚሉ ሰዎች አሉ እኛ ከኃጢአት ነፃነን ስለዚህ በቃ ኃጢአት የሚባል ነገር በውስጣችን የለም፣ ባህሪያችን፣ ችሎታችን በጣም ከፍተኛ ነው፣ ኃጢአት የለብንም ይላሉ አንዳንዶች። እንዳውም ይህንን ሀሳብ የሚያስተናግዱ ሰዎች ምን ይላሉ? እግዚአብሔርና ሕጉ በጣም ስትሪክት ነው በጣም በጣም በቃ እንዲ ማፈናፍን ነው እና ማፈናፍን ስለሆነ ይሄ ይሄ ነገር ጭራሽ መስማት የለብንም ቤተ ክርስቲያንም መሄድ እንኳን አያስፈልገንም የሚሉ ሰዎች አሉ ይሁን እንጂ ስህተተኞች ናቸው ትክክል አይደሉም። እኛ ሁላችንም ኃጢአተኞች ነን፣ በኃጢአት የተወለድንን፣ በኃጢአት የተጸነስንን። ቅድም መዝሙር 51ን አንብቤላችሁ ነበር። መዝሙረኛው ይሄ እዚህ ጋር ያለውን መዝሙር የጻፈው ዳዊት ራሱ ነው። ዳዊት በጣም የታወቀ የእግዚአብሔር ሰው ነው። ግን ምንድና ያለው በአንተ ላይ በአንተ ላይ ብቻ ኃጢአትን ይህንንም ክፋት በፊትህ አደረግሁ በተናገርክ ጊዜ ጻድቅ እንድትሆን በምትፈርድበትም ጊዜ ንጹህ እንድትሆን። እኔ ኃጢአተኛ ነኝ፣ በአንተ ላይ ነው ያደራኩት። ቁጥር አምስት ላይ ሲመጣ እነሆ በአመፃ ተወለድሁ እናቴም በኃጢአት ጸነሰችኝ። ስለዚህ ከተወለድኩበት ጊዜ ጀምሮ እኔ ኃጢአተኛ ነኝ። ሁላችንም ስንወለድ የተረገምን ኃጢአተኞች ሆነን ነው የተወለድ ነው። ከሰዎች መካከል ጻድቅ ሆኖ ንጹህ ሆኖ ከኃጢአት ነጽቶ የተወለደ ማንም ሰው የለም። ኃጢአት የለብንም ብንል ልክ አይደለም። የለብንም ግን የሚሉ ሰዎች አሉ። ሁለተኛው እኛ ጥሩ ነን የሚሉ ሰዎች አሉ። አንዳንድ ሰዎች ጥሩ ድርጊቶቻቸውን እያሰቡ ከሰዎች መካከል የማያምኑ ሰዎች ሆነው እንኳን ጥሩ የሚሰሩ ሰዎች አሉ። ጥሩ ስለምሰራ ቤተ ክርስቲያን ስለምገነባ አማቃቸው ሰዎች አሉ። እዚህ የሆነው ገጠር ቤተ ክርስቲያን የሚገነቡ እና ቤተ ክርስቲያን ስለምንገነባ ገንዘባችንን ለድሆች ስለምንሰጥ እኛ ጥሩ ስለሆንን ኃጢአት የለብንም ኃጢአተኞች አይደለንም የሚሉ አሉ። እዚህ ጋ የጠቀስኩት አንድ ጥቅስ አለ። ሉቃስ ወንጌል ምዕራፍ 18፣ ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። ሉቃስ ወንጌል ምዕራፍ 18 ላይ ጌታችን ኢየሱስ ክርስቶስ የተናገረው ነገር አለ። ከዛ በኋላ ከቁጥር 11 ጀምሮ ቁጥር 10 ነው የሚጀምረው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ ብሎ ጌታ ኢየሱስ ተናገረ። ሁለቱ ሰዎች አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበሩ እና ሊጸልዩ ነው አሁን ቤተ መቅደስ መጥተዋል። ቁጥር 11 ላይ ፈሪሳዊውም እንዲህ ብሎ በራሱ ጸለየ፣ እግዚአብሔር ሆይ እኔ ሌሎች ሰዎች እንደሆኑት እንደ ቀማኞች፣ አመፀኞች አመንዝሮች፣ ወይም እንደዚህ ቀረጥ ሰብሳቢ እንኳ ስላልሆንኩ አመሰግናለሁ። እኔ እንደ ሌሎች ሰዎች አይደለሁም እና እኔም በሳምንት ሁለት ጊዜ ጾማለሁ። ያኔ ይጾሙ ነበር እስራኤላውያን፣ በተለይ ፈሪሳውያኖቹ በሳምንት ሁለት ጊዜ ይጾማሉ። ከማገኘውም ሁሉ አስራትን አወጣለሁ አለ። ይሄ ነው የዚህ ሰውየ ጸሎት። ቀጥሎ ቀረጥ ሰብሳቢውም በሩቅ ቆመ። ዓይኖቹን ወደ ሰማይ ለማቅናት እንኳ አልወደደም። ነገር ግን ደረቱን እየመታ እግዚአብሔር ሆይ እኔን ኃጢአተኛውን ማረኝ ይል ነበር። ሁለት ሰዎች የጸለዩት ጸሎት ነው። አንደኛው እኔ በጣም የተሻልኩ በጣም በጣም በጣም በጣም የተሻልኩ ጥሩ ሰው፣ በየጊዜው አስራት የማወጣ እኔ እንደዚህ እንደ ቀራጭ ያልሆንኩ፣ እራሱንም ራሱንም ከሰዎች ጋር እያወዳደረ በጣም ጥሩ ሰው ነኝ ብሎ ይል ነበር። ሁለተኛው አይኖቹን ወደ ሰማይ ሳያነሳ ደረቱን እየደበደበ እኔን ኃጢአተኛውን ማረኝ፣ ኃጢአቴን አቃለሁ፣ ይቅር በልኝ እያለ ይጸልይ ነበር። ጌታ ኢየሱስ የሰጠውን አስተያየት ስሙ። እኔም እላችኋለሁ ይህ ሰው፣ ይሄ ደረቱን እየመታ ይጸልይ የነበረው ከሌላው ይልቅ ጻድቅ ሆኖ ወደ ቤቱ ሄደ አለና፣ ራሱን የሚያከብር ሁሉ ይዋረዳል፣ ራሱንም የሚያዋርድ እሱ ከፍ ይላል ብሎ ተናገራል። ራሱን ኃጢአተኛ እኔ ነኝ እግዚአብሔር ይቅር በለኝ ብሎ አዋርዶ ወደ ሰማይ እንኳን ሳይመለከት የሚናዘስ ሰው ይድናል። ጻድቆ ነው ይመለሳል። አያችሁ፣ እኔ ጥሩ ነኝ፣ ስለዚህ ኃጢአት የለብኝም የሚሉ አሉ። ሶስተኛ ኃጢአት የሚባል ነገር ጭራሽ የለም በማለት የሚከራከሩ አሉ። መጽሐፍ ቅዱስ ኃጢአት የሚለው ነገር ይላሉ ስተት የሆነን ነገር ነው ዝም ብሎ መሳሳትን ነው። አቅጣጫ መሳትን ነው። አንዳንዶቹ የአካባቢ ተጽዕኖ ነው ይላሉ። አስተዳደጋችን ነው አስተዳደጋችን እንጂ ኃጢአት የሚባል ተፈጥሮ የለብንም። ምናልባት ያደጋችሁት መርካቶ መሃል ሊሆን ይችላል እና እዚያ የተለያዩ ሰዎች ብዙ ስህተት የሚሰሩበት የህይወት ስህተት ነው በማለት የግል ተጠያቂነት እንዳለባቸው አያስቡ። እንደዚህ የሚሉ ሰዎች አሉ። አሁን በቤተ ክርስቲያንም አስተዳደግ ነው የሚሉ ሰዎች ሁሉ እንዳሉ ሰምቻለሁ። ኃጢአት የሚባል ነገር የለም። የአካባቢ ተጽዕኖ ነው። ዓለማውያን ኤቲስቶች እና እነዚህ ሴኩላሪስቶች፣ ሂዩማኒስቲኮች የሚናገሩት ነገር ነው ይሄ። ኃጢአት የለም። አንዳንዶች አራተኛ ለኃጢአት ልዩ ልዩ ስም ይሰጡታል። ምናልባት ይህንን እናንተ ሁላችሁም ታውቃላችሁ። አንዳንዶች ጭንቀት ነው ይሉታል ኃጢአትን። አንዳንዶች ደግሞ ይሄ ሃይፐርነት ነው ሲባል ሰምታቸዋል። ሃይፐርነት አንዳንድ ልጆች በጣም ሃይፐር ናቸው እና ሃይፐርነት ነው ያለባቸው፣ በጣም ችኩልነት የሆነ ነገር ነው ይላሉ። ሳይኮሎጂስቶቹ ደግሞ የልጅነት ጨለማ ታሪክ ነው ይሄ ከሰብ ኮንሽንሳችን ውጪ ያለ እንዲህ በአይምሯችን በስተጀርባ እየመጣ የሚያስጨንቅ በልጅነት ምናልባት አንዳንድ ሴቶችን በልጅነት ደፍረዋቸዋል አባቶቻቸው፣ እናቶቻቸው ምናምን ወንድሞቻቸው ሁሉ ብለው ቤተሰብ ውስጥ ጠላትነትን የሚዘምሩ የሚዘሩ ነጋዴዎች የሆኑ መነገጃ፣ ሆኗል ይሄ የኃጢአት ልዩ ልዩ አመለካከት ነው። ሐዋርያው እዚህ ጋር ሲናገር ኃጢአት የለብንም የምንል ከሆነ አመለካከታችን ስለ ኃጢአት ትክክል አይደለም። ወገኖች የእናንተ አመለካከት እንዴት ነው? ኃጢአትን በተመለከተ የይሄኛው የመጀመሪያው የኃጢአት የመካድ አመለካከት ነው። ሶስት አይነት አመለካከቶች እንዳሉ ነው ያየ ነው። ግን ኃጢአትን የመካድ ውጤት አለው ወይ? አሁን ቁጥር ስምንትን እንደገና ላንብብላችሁ። ኃጢአት የለም የለብንም፣ የምንል ከሆነ በራሳችን አመለካከት ራሳችንን እናስታለን፣ እውነቱም በእኛ ውስጥ የለም ኃጢአት የለም የለብንም ብለን አመለካከታችን በዚህ አመለካከት ከተያዘ ቢያንስ ቢያንስ እዚህ ጋር እንደተገለጸው ሁለት ውጤቶች አሉት። ኃጢአት የለብኝም ብሎ መካድ እጅግ በጣም ከፍተኛ መጥፎ አሰቃቂ ውጤት አለው በሰው ሕይወት ውስጥ ቃሉ የምንለውን ብንሰማ እዚህ ላይ ሁለት ውጤቶች አሉት። አንደኛ ራሳችንን ምን እናደርጋለን? እናስታለን ነው የሚለው ሁለተኛው እውነቱ በእኛ ውስጥ የለም ይላል። አንድ በአንድ ብናያቸው ጥሩ ነው። ኃጢአት የለብንም ብለን የምንናገር ከሆነ ማንን ነው የምናስተው? የተለያየ አመለካከት በዚህም በዛም ልንገነባ እንችላለን። ግን ማንን ነው የምናስተው? ራሳችንን ነው በቅድሚያ የምናስተው የእግዚአብሔር ቃል የሚለው። ጉዳቱ ለማን ነው? ለራሳችን ነው። በራሳችን ላይ በራሳችን ህይወት በራሳችን ግንዛቤ በራሳችን ባህሪ በራሳችን የወደፊት ነገር ሁሉ ላይ ተጽዕኖ እናመጣለን። ራሳችንን ነው የምናስተው። ራሳችንን በተሳሳተ መንገድ እንመራለን። ራሳችንን በተሳሳተ መንገድ እናቆማለን። ራሳችን ከህይወት እውነተኛ ጎዳና ውጪ እናደርጋለን። ወገኖች ኃጢአት የለብንም የምንል ከሆነ ሌላ ሰው ራሳችንን ከማሳታችን በፊት ሌላ ሰው አናሳስትም። በመጀመሪያ ራሳችን ላይ ነው ችግሩ የሚመጣው። ራሳችን ላይ የመጣው ችግር ደግሞ ራሳችንንም ያጠፋናል፣ ለሌሎችም መጥፎ ምሳሌዎች እንድንሆን ያደርገናል። ሁለተኛ እውነቱ በእኛ ውስጥ የለም። ውጤቱ ይሄ ነው። ይሄ እኔ እዚህ ማስታወሻ ላይ በጣም አስፈሪ ነው ብዬ የምናገረው ነገር ነው። እውነቱ በእኛ ውስጥ የለም። ተመልከቱ ቃሉ የሚለው እውነቱም በእኛ ውስጥ የለም ነው የሚለው። ራሳችንን ያሳትን ከሆነ እውነቱ በእኛ ውስጥ የለም። አሁን በአማርኛ ቋንቋ ይሄ የመጨረሻው የአንድ ስም የመጨረሻው ፊደል ቱ፣ ው፣ ኑ ምናምን ከሆነ አርቲክል አለው ማለት ነው። ማለት ብቸኛው ነው እራሱን የቻለ ብቸኛው ነው። ከሌሎች ነገሮች ጋር ያልተደባለቀ ነው። እውነቱ እውነቱ በእኛ ውስጥ የለም። መጽሐፍ ቅዱስ ስለ እውነቱ ሲናገር ብቸኛውን እውነት ነው የሚናገረው። ሰውም በተመለከተ ብቸኛ እውነት አለ። ሰዎች ሊክዱት ይችላሉ። ሰውም በተመለከተ ብቸኛው እውነት ሰው ከተወለደ ከተጸነሰ ጀምሮ ኃጢአተኛ ነው። አሁን ዳዊት የተናገረውን አንብቤላችኋለሁ። እነሆ በኃጢአት ተጸነሰ እናቴ በኃጢአት ጸነሰችኝ። ሰው ኃጢአተኛ ነው። ሰው በኃጢአት የተወለደ በኃጢአት ያደገ ኃጢአትን ማንም ያላስተማረው ኃጢአትን ከራሱ የሚያፈልቅ ነው። አሁን እኛ ልጆች አሉን ታውቃላችሁ። ልጆች በአሻንጉሊት ሲጣሉ ታያላችሁ። ተጣሉ ብሎ ወይም ተጨቃጨቁ ብሎ ወይም በዚህ ነገር ላይ ተነጣጠቁ ብሎ ተደባደቡ ብሎ ማንም ሰው አያስተምራቸው። ውሸትን መዋሸት ማንም ሰው ለሰው አያስተምረው። ሰው ግን ራሱ ይዋሻል ከውስጡ። ስለዚህ ይህ ብቸኛው እውነት ነው። ተመልከቱ፣ ኃጢአትን በተመለከተ እና እውነቱ በእኛ ውስጥ የለም። ኃጢአት አላደረግንም ብንል ራሳችንን ነው የምናስተው የሰው እውነተኛ እውነት ውስጣችን የለም ማለት ነው። ይህንን ማለባበስ አይቻልም። ዛሬ በብዙ ቦታ ይሄ እየተለባበሰ ነው፣ ብዙ ችግሮች አሉት። ዝም በሉ፣ ስለ ኃጢአት ምንም አትናገሩ፣ ኃጢአት ማንሳት የለባችሁም ነው የሚባለው። ስለ ሰዎች የሚነገረው ነገር ምንድን ነው? በጣም ጥሩዎች ናችሁ፣ እግዚአብሔር ይባርካችኋል። በተለይ ይህንን ከሰጣችሁ፣ ያንን ከሰጣችሁ፣ ይህንን ካደረጋችሁ እግዚአብሔር ይባርካችኋል ተብሎ ነው የሚናገሩት የሚነገራቸው ንስሐ ግቡ፣ ኃጢአት አስጨናቂ እንደሆነ እወቁ እና ከኃጢአት መንገድ ራቁ የሚል ነገር ብዙ አሰሙም። ይህንን እውነት ካላወቅን እውነቱ በእኛ ውስጥ ከሌለ እውነተኞች አይደለንም ማለት ነው። የኃጢአትን ረቂቅነት እና አስፈሪነት አልተገነዘብንም ማለት ነው። እኔ በዚህ በአገልግሎት ዘመኔ ካየሁትና ለብዙ ሰዎች ከምናገረው ነገር አንዱ ኃጢአት በጣም ረቂቅ ነው። ኃይል ነው። ኃጢአት ራሱን የቻለ ኃይል ነው። መጽሐፍ ቅዱስ የሚናገረው ኃጢአት ስብእና ያለው ነገር ተደርጎ ነው የሚናገረው። ና አሁን ስለ ኃጢአት አንድ ሰከንድ አሁን አንድ ወንድ ስለ አንድ ሴት ቢያስብ ወይም አንድ ሴት ስለ አንድ ወንድ ብታስብ፣ ከመቅጽበት አይምሯቸውን የመለወጥ ኃይል አለው ኃጢአት፣ ወደ ስሜት ውስጥ ወደ ምኞት ውስጥ እና እኔ ከዚህ የተነሳ ኃጢአት ከሰይጣን የበለጠ ኃይል ያለው ነገር ነው በሰው ውስጥ የሚሰራ ስለዚህ ይሄ እውነት አሁን ሀጢአት የለብንም የምንል ከሆነ ራሳችንን ነው የምናስተው እውነቱ የኃጢአት ኃይለኝነትና የኃጢአት እውነተኛ ኃይለኛ ችሎታውን አልተገነዘብንም ማለት ነው ስለዚህ የሀጢአት ደጋፊዎች የሀጢአት አድራጊዎች ሆነን ነው የምንመላለሰው እና በጣም በጣም ተጠንቅቀን ይህንን ልናስብበት ይገባል። ኃጢአት የለብኝም ብንል ውጤት አለው። ራሳችንን ነው የምናስተው፣ እውነቱ በኛ ውስጥ አይኖርም። ሶስተኛው ነገር እዚህ ጋር የምናገርበት ቁጥር አስር ላይ ነው እንደምታዩት፣ ቁጥር ስምንት ዘጠኝና አስርን ነው የምናየው። ቁጥር ስምንት ከተናገረ በኋላ ቁጥር ዘጠኝ ላይ ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነፃን የታመነና ጻድቅ ነው ብሎ የሚለውን በኋላ ብናገርበት ጥሩ ነው ብዬ ቁጥር አስርን አሁን አሰማችኋለሁ። ቁጥር አስር ተመልከቱ። እኛ ኃጢአት አላደረግንም ብንል እሱን ውሸተኛ እናደርገዋለን፣ የሱም ቃል በእኛ ውስጥ የለም ይላል። ልክ ቁጥር ስምንትን እና ቁጥር አስርን አብረን እንመልከተው። ተመልከቱ ቁጥር ስምንት ኃጢአት የለብንም የምንል ከሆነ ቁጥር ዘጠኝ እኛ ኃጢአት አላደረግንም ብንል፣ አወቃቀሩ አንድ አይነት ነው እና ቁጥር ስምንት ሁለተኛው ክፍል ራሳችን እናስታለን፣ እውነቱ በእኛ ውስጥ የለም። ቁጥር አስር ሁለተኛው ክፍል እሱን ውሸተኛ እናደርገዋለን፣ የሱም ቃል በእኛ ውስጥ የለም። አወቃቀሩ አንድ አይነት ነው። ተመልከቱ ኃጢአት አላደረግንም የሚል አመለካከት ይህም አመለካከት ነው። ሰዎች ኃጢአት አላደረግንም ይላሉ። ብዙ ሰዎች እና ኃጢአት አላደረግንም እኛ ኃጢአት አላደረግንም። ቅድም የተነሱት አንዳንድ ምክንያቶች እዚህ ሊጠቀሱ ይችላሉ። እኛ በጣም ጥሩዎች ነን። ምን አድርግ ነው ምትለን? ድሆችን እናበላለን፣ ሰዎችን እንረዳለን፣ ችግር መጣ ሲባል ቀድመን እንደርሳለን እና ለሰዎች እናዝናለን፣ እናለቅሳለን እና ምን ላይ ነው ኃጢአት ያደረግነው ብለው ይናገራሉ። ጌታችን ኢየሱስ ክርስቶስ በምድር በነበረ ጊዜ አንድ በጣም የናጠጠ ሀብታም ሰው ቀረበውና መምህር ሆይ መንግስተ ሰማይ የዘላለም ህይወት እንድወርስ ምን ማድረግ ነው ያለብኝ ለድሆች አበላለሁ ያለኝን ሁሉ አካፍላለሁ እና በጣም ትእዛዛትን ሁሉ አስርቱን ትእዛዛት በሙሉ ፈጽሜያለሁ ሌላ ምን ይቀረኛል ብሎ ጌታ ኢየሱስን ተናገረው ጌታ ኢየሱስ ክርስቶስ ጎንበስ ብሎ የተናገረ ይመስለኛል ምናለው ያለን ሁሉ ሽጥና ለድሆች አካፍልና ተከተለኝ አለው። እዛ ጋ ሰውየው ይሄንንማ ማድረግ አልችልም የሚል ነገር ነው አልተናገረውም፣ በአንደበቱ ወደ አንገቱን አቀርቅሮ አዝኖ ተመለሰ። ያን ጊዜ ነው ጌታ ኢየሱስ ክርስቶስ ሀብታሞች መንግስተ ሰማይ ከሚገቡ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ የተናገረው እና ይህ ሰውዬ መጀመሪያ ሲመጣ አመጣጡ ኃጢአት አላደረግኩም፣ እንደውም ይህ ሁሉ ሀብት ያለኝ እኔ ኃጢአት ያላደረግኩ በመሆኔም ነው ሳይል አይቀርም። አንዳንድ ሰዎች ሀብታሞች፣ ባለጸጎች ወይም ይሄና ያ ያላቸው ኃጢአት ያላደረጉ ሰዎች ስለሆኑ ስለሚመስላቸው፣ ግን ኃጢአት አላደረግንም የሚለው አመለካከት በጣም አስፈሪ አመለካከት ነው። ሁላችንም ኃጢአተኞችና ኃጢአት ያደረግን ሰዎች ነን። እግዚአብሔር ይመስገን እና ግን ኃጢአት አላደረግንም ብንል ምን እያልን ነው? ሁለት ነገሮችን እዚህ ጋ አስቀምጧል ሐዋርያው አንደኛ ኃጢአት አላደረግንም ብንል፣ አንደኛ እሱን ውሸተኛ እናደርገዋለን። እንዴት ነው እግዚአብሔርን ውሸተኛ የምናደርገው? ኃጢአት አላደረግንም ብንል ምክንያቱ ምንድን ነው መሰላችሁ? አሁን እዚህ ላይ ጽፎ ያለው ምክንያቱ እግዚአብሔር ሰው ሁሉ ምንድን ነው ብሏል? ኃጢአተኛ ነው ብሏል። እግዚአብሔር ሰው ሁሉ ኃጢአተኛ ነው፣ በኃጢአት የተወለደ ነው። ሰው ሁሉ ኃጢአተኛ ነው እያለ ኃጢአትን አድርጓል እያለ ሰው ሁሉ እኛ አላደረግንም ብንል እግዚአብሔርን ውሸተኛ እናደርጓለን። ይሄ እንግዲህ የሚናገረው ማን ነው? በመንፈስ ቅዱስ ኃይል አማካኝነት ሐዋርያው ዮሐንስ ነው። ምናልባት እዚህ ጋር የጠቀስኩትን ክፍል ባነብላችሁ ጥሩ ነው። እዚህ ሮሜ ምዕራፍ 3 ላይ ይህንም በተመለከተ የተጻፈ ቃል ነው። ብሉይ ኪዳን መዝሙር መዝሙር ዳዊት ላይ መዝሙር 14 መዝሙር 53 ላይ ይሄ ቃል ተጽፏል። ምን ይላል መሰላችሁ? ቁጥር 10 ሮሜ 3 እንደ ተጻፈውም ስሙኝ፣ ጻድቅ የለም፣ አንድም እንኳ የለም። የሚያስተውልም የለም፣ እግዚአብሔርንም የሚፈልግ የለም። እነሱ ሁሉም ከመንገዱ ተሳስተዋል፣ እነሱ ሁሉም በአንድ ላይ የማይጠቅሙ ሆነዋል መልካምንም የሚያደርግ ማንም የለም አንድም እንኳ የለም። ጉሮሯቸው የተከፈተ መቃብር ነው። በመላሶቻቸውም ሽንገላ ተጠቅመዋል። ከከንፈሮቻቸው በታች መርዛም እባብ አለ። አፋቸውም እርግማንና መራርነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና መከራ በመንገዶቻቸው ላይ ናቸው። የሰላምንም መንገድ አላወቋትም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል ታያላችሁ። ይቀጥላል። እነዚህ ሰዎች ሁሉ ያደረጉት ነገር ነው። ሰዎች ሁሉ አንድም የለም፣ ከሰው መካከል ሁሉ ከመንገዱ ተሳስተዋል። ሁሉም ጉሮሯቸው እንደተከፈተ መቃብር ነው። ተሳዳቢዎች ናቸው፣ ሐሜተኞች ናቸው፣ ረጋሚዎች ናቸው፣ አስረጋሚዎች ናቸው። ሁሉም የእግዚአብሔርን ቃል እኮ ነው የምናገረው። እግዚአብሔር በቃሉ እንደሚ- እንደሚለው ማንም ይሁን ማ በኃጢአት የጠፋና በደለኛ ነው፣ ኃጢአትን አድርጓል። ስለዚህ እኛ ኃጢአት አላደረግንም ብንል መጀመሪያ ምንድን ነው የምንለው? አንተ እግዚአብሔር ልክ አይደለህም፣ ኃጢአት አድርገዋል ብለሃል እና ውሸትህን ነው ብለን እግዚአብሔርን መቃወማችን ነው። ግን ከእንደዚህ አይነት በደል እግዚአብሔር ያድንን። እግዚአብሔር ምን ስለሆነ፣ እውነተኛ፣ ቃሉ ትክክል ስለሆነ፣ ሰው ኃጢአትን ያላደረገ ከሆነ እነዚህ ሁሉ የእግዚአብሔር ቃል ውሸቶች ናቸው ማለት ነው። ደህንነት የምንለው ራሱ የተመሰረተው በውሸት ነው። ክርስትናም የውሸት ውጤት ነው ማለታችን ነው ማለት ነው። ግን ኃጢአት አላደረግንም ዛሬ ልንል እንችላለን። አንድ አባባል አለ፣ ኤቲስቶችን በተመለከተ እግዚአብሔርን የሚክዱ እግዚአብሔር የለም ይላሉ ይላሉ ባፋቸው ነው። ውስጣቸው ግን ያውቃል እግዚአብሔር መኖሩን እና እግዚአብሔር የለም የሚሉበት ቀን የሚጸጽታቸው መቼ እንደሆን ታውቃላችሁ? ነፍሳቸው ከስጋቸው ስትለይ፣ ልክ ሲሞቱ፣ የዛን ጊዜ እግዚአብሔር መኖሩን ያውቃሉ። እና ያን ጊዜ በጣም ቱሌት ይሆናል። በጣም የዘገየ እውቀት ይሆናል። ሌላው እዚህ ጋር የጠቀስኩት ነገር አለ። ህሊናችን ራሱ እኮ ኃጢአት መስራታችንን ያውቃል። ስንዋሽ ህሊናችን ይወቅሰናል። ስናማ ህሊናችን ይወቅሰናል። ህሊናችን የተሰጠን ኃጢአታችንን እንዲወቅሰን ነው። በውስጣችን የተቀመጠ በጣም ኃይለኛ፣ በፒውሪታኖች የሚባሉ ክርስቲያኖች በነበሩበት ጊዜ ሚስተር ሪኮርደር ብለው የጠቀሱት የህይወታችን አንዱ ክፍል ነው ማለት ምንም ነገር እንሳ በህይወታችን ህሊናችን ይመዘግባል። እና አንዳንድ ጊዜ ሰዎችን ህሊና ይነቃና እንደ እብድ ያስጮኋቸዋል፣ ይባላል ልክ ነው። ይሄ ስለ ህሊና የምናገርበት ጊዜ ሌላ ጊዜ ይመጣል። ሌላው ሐዋርያው የተናገረውን ተመልከቱ። ቁጥር አስር እኛ ኃጢአትን አላደረግንም ብንል እሱን ውሸተኛ እናደርገዋለን፣ ቀጥሎስ የእሱም ቃል በእኛ ውስጥ የለም። አሁን ይህንን ቃል የምትመለከቱ ከሆነ አወቃቀሩ በጣም ነው የሚያስደንቃቸው። ቁጥር ስምንትን ተመልከቱ ኃጢአት የለብንም የምንል ከሆነ ራሳችን እናስታለን እውነቱ በእኛ ውስጥ የለም አለና፣ አሁን ቁጥር አስር ላይ እኛ ኃጢአትን አላደረግንም ብንል እሱን ውሸተኛ እናደርገዋለን ብሎ የእሱ ቃል በእኛ ውስጥ የለም ነው የሚለው። ልክ የእግዚአብሔር ቃል መቼም አስደናቂ ነው። እንደሰው እንደሰው እንደሰው ቃል አይደለም። ልክ ኃጢአት አላደረግንም ካለን ካል ማነው በእኛ ውስጥ የሌለው ቃሉ በእኛ ውስጥ የለም ኃጢአትን አድርጋችኋል፣ ኃጢአተኛ ናችሁ የሚለው የእግዚአብሔር ቃል በእኛ ውስጥ የለም። የእግዚአብሔር ቃል የሰውን መሰረታዊና ጥልቅ ችግሮች ነው የገለጠው። እግዚአብሔር ፍጹም ነው፣ እኛ ኃጢአተኞች ነን። በኃጢአት ነው የተወለድኑ፣ በኃጢአት ነው ያደግኑ። ኃጢአትን ማንም ሳያስተምረን ተፈጥሯችን እያደረገው ነው ያደግኑ። በኃጢአት የታወርን ነን። ኃጢአት አላደረግንም ብንል ተፈጥሯችንን መካድ ብቻ ሳይሆን ቃሉ በእኛ ውስጥ አለመኖሩ ምልክትና ምስክር ነው። እነዚህ በጣም አስፈሪና በጣም ኃይለኛ እውነቶች ናቸው። እግዚአብሔር ይህንን እውነት ገልጦልን ልክ እንደ እግዚአብሔር ቃል እንድንኖር በእውነት ይርዳል። ለኃጢአታችን ትክክለኛው አመለካከት አሁን እኔ ወደ ትክክለኛው አመለካከት ለመምጣት እንደረደራለሁ። ቁጥር ዘጠኝ ላይ ኃጢአትን በተመለከተ ትክክለኛውን አመለካከት ሐዋርያው አስቀምጧል። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጸን የታመነና ጻድቅ ነው ብሎ በጣም አስደናቂ እውነትን ይናገራል። ትክክለኛው አመለካከት ስለ ኃጢአት ምንድን ነው? አሁን ኃጢአታችንን መናዘዝ ነው ያለብን። ኃጢአት የለብኝም ብሎ ኃጢአትን መካድ አያዋጣም። ኃጢአት አላደረግኩም ብሎ እውነቱን መካድ ትክክል አይደለም። ኃጢአትን በተመለከተ ትክክለኛው አመለካከት ኃጢአታችንን መናዘዝ ነው። ኃጢአታችንን ለመናዘዝ ግን የሚጠየቅ ቅድመ ሁኔታ አለ። አንደኛ ኃጢአተኞች መሆናችንን ማወቅ ነው። ከአዳም ጀምሮ እስካሁን በሰው ሕይወት ውስጥ ያልተለወጠ ነገር ብቸኛ ነገር የኃጢአተኝነት ችግር እንዳለ ነው። ዘመን የማይለውጠው የሰው ተፈጥሮ ምናልባት ምናልባት በዘመን ውስጥ ሰዎች አንዳንድ ነገር በተፈጥሯቸው ላይ ቀይረው ይሆናል። ግን ኃጢአተኝነትን የቀየረ ቴክኖሎጂ የለም። ኃጢአተኝነት በፍጹም አይቀይርም። እግዚአብሔር ይቅር ካላለን በስተቀር ስልጠና፣ ፍልስፍና ኃጢአተኝነትን አይቀይርም። ጩኸት ወይም ደግሞ የተለያየ ነገር ማድረግ ኃጢአተኝነትን አይቀይርም። እኛ ኃጢአተኞች ነን። በቃ አለቀ። ኃጢአተኞች ነን። ኃጢአተኛ መሆናችንን መገንዘብ አለብን። ስለ ኃጢአት ማንም ሰው ለሌላው ሰው ደጋግሜ ብያለሁ አያስተምርም። ከመወለዳችን ጀምሮ ኃጢአተኞች ነን። ስለዚህ በእግዚአብሔር ፊት ኃጢአታችንን መናዘዝ አለብን። መናዘዝ መናዘዝ የሚለው ቃል በግሪክ እዚህ አስቀምጨዋለሁ። የግሪኩን ቃል ራሱ ሆሞሎጎኦ ነው የሚለው። ሆሞሎጎሜን ማለት እኛ ብንናዘዝ የሚለውን ነው የሚያሳየው። የብዙ ቁጥር ነው። እኛ ብንናዘዝ። ይሄ ሆሞ ሎጎ የሚለው ቃል ምን ማለት ነው? ያንኑ የሆነውን ነገር ሳንቀንስ ሳንጨምር መናገር ማለት ነው። መናዘዝ የሚባለው ይሄ ነው። ራሱን ውሸታም ከሆንኩ፣ አይ የዋሸሁት እህቴ እንዲሁ ለማስደሰት ነው ምናምን ማለት የለም። ራሱን ዋሽቻለሁ ዋሽቻለሁ፣ ሰርቄያለሁ፣ ሰርቄያለሁ። ትክክል አይደለም፣ ትክክል አይደለም። ራሱን ኃጢአቱን መናገር ማለት ነው መናዘዝ። ከምንናገረው ጋር መስማማት፣ ውሸት ከሆነ ውሸት፣ ጥላቻ ከሆነ ጥላቻ፣ ዘረኝነት ከሆነ ዘረኝነት። ይህም የሚነገረው ከእውነተኛ ልብ፣ ከቅንነት፣ ከትህትና እግዚአብሔር ይቅር እንዲለኝ በማሰብና በመመኘት መሆን አለበት ወገኖች። መናዘዝ የሚለው ቃል ራሱኑ መናገር ነው። ንስሐ የሚለው ቃል የተለየ ነው። ንስሐ የአእምሮ ለውጥ ነው። መናዘዝ ግን ራሱን መናገር ነው። ራሱን ውሸት ውሸት፣ እውነት እውነት፣ ኃጢአት ኃጢአት፣ ስህተት ከሆነ ስህተት፣ ማጭበርበር ከሆነ ማጭበርበር፣ መቀነስ መጨመር የለም። ራሱኑ በእግዚአብሔር ፊት መናገር መናዘዝ የሚለው ቃል ነው። ግን እዚህ ጋ የመናዘዝ ውጤቶችን ሐዋርያው ጠቅሷል። ኃጢአታችንን ብንናዘዝ ራሱኑ እግዚአብሔር ፊት ቀርበን እግዚአብሔር ሆይ እኔ ውሸታም ነኝ ለሚያልኩ ውሸታም ይኸው አንደበቴ እውነት ተናግሮ አያውቅም ይቅር በለኝ ይሄንን ኃጢአቴን ብለን በእግዚአብሔር ፊት ቀርበን የምንናገር ከሆነ ውጤቶች አሉት። በጣም አስደናቂ ውጤቶች አሉት። የኃጢአት መናዘዝ። ሐዋርያው እውነት ነው እየተናገረ ያለው እና ኃጢአታችንን ብንናዘዝ ብሎ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ብሎ ይናገራል። እግዚአብሔር ኃጢአትን ይቅር ይላል። እግዚአብሔር ይመስገን። እዚህኛው ላይ ነው፣ ኃጢአታችንን ይቅር ይለናል። መናዘዛችን ከልብና ከእውነት ከሆነ እሱ ኃጢአትን ይቅር ይላል። ይቅር ማለት ኃጢአታችንን ይተውልናል። ኃጢአታችንን በእኛ ላይ አይዝብንም በእኛ ላይ አይቆጥርብንም እና ኃጢአታችንን ይቅር ይላል። ግን አንዳንድ ነገሮች ማጥራት አለብን። እግዚአብሔር ኃጢአታችንን ይቅር የሚለን እንዴት ነው? በዘፈቀደ ነው ወይ? ወይም ደግሞ በዘፈቀደ በእንግሊዝኛ አርቢትራሪ የሚባል ነገር አለ። እንደሆነ እንደመጣ አይነት ነው ወይ? የኃጢአት ይቅርታው ኖ አይደለም። ቁጥር ሰባት ላይ ወጣ ብሎ የተናገረውን ነገር ማስታወስ አለብን። ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ አንዳችን ከሌላችን ጋር ኅብረት አለን ይልና የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። እግዚአብሔር ኃጢአታችንን ይቅር የሚለን በክርስቶስ በኩል ነው፣ በክርስቶስ ኢየሱስ በኩል ነው። እዚህ የጌታን ራት ዛሬ ወስደናል። ጌታ ኢየሱስ ደሙን ያፈሰሰው ሥጋውን አካሉን የቆረጠ የቆረሰው እንዲቀረስ የሰጠው እኛን ለማዳን ነው። በሱ በኩል ነው ኃጢአታችንን ብንናዘዝ ይቅር የሚለን። የሚቀጥለው ሁለተኛው ነገር ከአመፃ ሙሉ ያነጻናል ነው የሚለው። አመፃ የሚለውን ጥቂት መግለጥ አስፈላጊ ነው። ኃጢአት ሰርተን በኃጢአት ውስጥ የምንመላለስ ከሆነ በእግዚአብሔር ላይ አመፅን፣ ህገወጥ ነገሮችን እየፈጸምን መመላለሳችን ማለት ነው። አመፅ የኃጢአት መገለጫ ተግባር ነው። ክፋት፣ እርኩሰት፣ ተንኮል፣ ትክክል ያልሆነ በእውነት ላይ የሚደረግ ህገወጥ አካሄድና ህይወትን መምራት ነው። አመፀኛ ሰዎች በእግዚአብሔር ላይ አመፅ ስናደርግ የእግዚአብሔር ጠላቶች ሆነን ነው የምንመላለሰው። ልክ እንደ ሰይጣን አመፀኛ፣ ህግ የሚጥስ ህግን የሚቃወም በእግዚአብሔር ላይ የሸፈተ ሰው መግለጫ ነው አመፀኛ ሽፍቶች ነን ማለት ነው። ግን አመፅ ውጤት አለው። አሁን እዚ ጋር ቃሉን ስትመለከቱ ከአመፃ ሙሉ ሊያነፃን ነው የሚለው እና ኃጢአት አመፅ ያሳድፋል፣ ያቆሽሻል፣ ያረክሳል፣ ከእውነት አርቆ ያደነዝዛል። ደንዛዛ ያደርገናል አመፅ። ስለዚህ እግዚአብሔር ከአመፃ ሊያነፃን የታመንና ጻድቅ ነው ብሎ ከአመጽ መንጻት አለብን። ኃጢአታችን ይቅር ሊባልልን ያስፈልጋል። ኃጢአታችንን ብንናዘዝ እነዚህ ሁለት ነገሮች ይሆኑልናል። እዚህ ጋ አንድ ነገር ተናግሬያለሁ። ምንድን ነው የተናገርኩት? ማስታወስ ፈልጋለሁ። አንድ የመጽሐፍ ቅዱስ ክፍል አለ። ብዙ ጊዜ ተሰብኳል። እኔም ራሴ ሰብኬ አውቃለሁ። መጽሐፈ ምሳሌ ምዕራፍ 18 ላይ ቁጥር 13 ላይ እንደዚህ የሚል ቃል አለ። ኃጢአቱን የሚሰውር አይለማም። ተመልከቱ። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል ይላል። ኃጢአቱን የሚደብቅ ሰው አይ፣ እኔ እኮ እንደዚህ ስለሆነ ነው፣ ደግሞ አይ፣ የኔ እኮ ችግር አይደለም በዚህና በዛ ምክንያት ነው እንደዚህ አልኩ የሚሉ ሰዎች አሉ። ኃጢአቱን የሚሰውር ሰው እኔ ኃጢአተኛ አይደለሁም፣ ኃጢአት አላደረግኩም የሚል ሰው በምንም አይነት መንገድ አይባረክም አይለማም ነው የሚለው። ግን የሚናዘዝ ራሷን ተናግሮ ይቅር በለኝ የሚል ከእግዚአብሔር ዘንድ ምህረትን ያገኛል። እንግዲህ መናዘዝ እንደዚህ አይነት ውጤቶች አሉት። የሚቀጥለውና ከመጨረሻው በፊት የማነሳው ሀሳብ ኃጢአት ብንናዘዝ ምን ይሆንልናል የሚለው ጋር ዋስትናው ምንድን ነው ኃጢአት ብንናዘዝ የመናዘዝ ዋስትና ነው። አሁን ሁለት ነገሮችን ሐዋርያው እዚህ ቁጥር ዘጠኝ ላይ ያስቀምጣል። ዋስትና አለው ኃጢአት ምንናዘዝ ከሆነ ሁለት ነገሮች ተናግሯል። እሱ እግዚአብሔር ሊያነፃን ምንድን ነው የታመነና ጻድቅ ነው ብሎ እግዚአብሔር አምላክ ኃጢአታችንን ብንናዘዝ፣ ቀርበን በፊቱ ብንናዘዝ፣ ይሄውና በደሌ፣ ይሄውና ችግሬ፣ ይሄውና መተላለፊ ይሄውና አመፀ ብለን ብንል ይቅር ሊለንም ከአመፃም ሊያነፃን። ሁለት ባህሪያቶቹን ያሳያል። የታመነና ምንድን ነው ጻድቅ ነው። እግዚአብሔር ታማኝ ነው። ንስሐ ግቡ ተናዘዙ ያለው እግዚአብሔር ስንናዘዝ ልክ ታማኝነቱን ይገልጣል። እግዚአብሔር ታማኝ ነው። ተናዘዙ ብሎ ስንናዘዝ አይ አንተን አልቀበልም እሷን አልቀበልም እነሱን ነው የምቀበለው አይልም። የተናዘዙትን በሙሉ ምን ያደርጋል? ይቀበልና ይቅር ይላቸዋል። ቃል ኪዳን ገብቷል። ለቃል ኪዳኑ ደግሞም ለባህሪው ለራሱ እውነት መጽሐፍ ቅዱስ ላይ ላለው እውነት ታማኝ ነው። እንደ እግዚአብሔር ያለ ለቃሉ ታማኝ ማንም የለም። ስለዚህ ይቅር በለኝ ብለን ስንመጣ እግዚአብሔር በክርስቶስ ኢየሱስ በኩል ይቅር ይለናል። እግዚአብሔር ደግሞ ጻድቅ ነው። ይህንን በተመለከተ ጥቂት ነገር ብናገር ጥሩ ነው። እግዚአብሔር የታመነ ነው ቃል ኪዳኑን ይፈጽማል። ደግሞ ጻድቅ ነው፣ የሚፈጽመው ቃል ኪዳኑን። ይቅር ሊለን የሚችለው ዝም ብሎ አይደለም። አሁን ባለፈው እዚህ ምናልባት ይህን ስናገር ያልሰማችሁ ትኖራላችሁ፣ አመልካለሁ ይህን ታላቅ ጌታ የሚለውን መዝሙር የምታቁ በሙሉ ቁጥር ሶስት ላይ ጥፋቴን ሁሉ በፍቅር እያየ ያሳልፈኛል ልጄ እያለ ነበር የሚለው እኛ ቀይረ ነዋል። ይሄንን እግዚአብሔር ምንም አይደል ልጄ ኃጢአትሽን ምን ምንም አይደለም፣ ዶሜንሽኒት ብሎ አይልም እግዚአብሔር። ይቅር ነው የሚለው እንጂ ዝም ብሎ አያሳልፍም እግዚአብሔር። ይሄ የተሳሳተ ዶክትሪን ነው፣ መጽሐፍ ቅዱሳዊ አይደለም። ስለዚህ እግዚአብሔር ጥፋቴን በፍቅር እያየ ምንድን ነው የሚለው ንስሐ ከገባው ይቅር ይለኛል እንጂ ዝም ብሎ ምንም አይደለም ብሎ አለባብሶ አያልፍም። ይህንን ደግሞ የማያደርግ አምላክ በመሆኑ በእኛ ምትክ እግዚአብሔር ኃጢአት የተሰራ ኃጢአት ላይ ምንም አይነት ኃጢአት እንስራ የእግዚአብሔር ቁጣና የእግዚአብሔር ፍርድ አለብን። የእግዚአብሔርን ቁጣና የእግዚአብሔርን ፍርድ እኛ በራሳችን ብንቀበለው ኢሚዲየትሊ ወደ ሲኦል ነው የምንወረወረው። ስለዚህ የእግዚአብሔርን ፍርድ በኃጢአታችን ምክንያት የመቀበል ችሎታም ሆነ በፊቱ የመቆም ኃይል የለንም። እኛ በፊቱ የእግዚአብሔርን ፍርድ ተቀብሎ እና በፊቱ የቆመ ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ የኃጢአት ይቅርታ በመስጠት እግዚአብሔር ጻድቅ ነው የሚባለው ያለ መስዋዕትነት እኛን ይቅር ስለማይል ነው። ያለ መስዋዕትነት ይቅር የሚባል ሰው የለም። ጌታችን ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለው የኛን በደል የእኛን ኃጢአት ተሸክሞ ስለኛ በደል ለመክፈል ነው እና የኃጢአታችንን ቅጣት እሱ ወስዶታል። እኛ ይቅር እንድንባል ካመፃ እንድንነፃ ልብሳችን ነጭ እና ንጹህ እንዲሆን ያደረገን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው የጌታን ራት በየወሩ ቢያንስ አንድ ጊዜ መውሰድ ያለብን ያንን ጌታችን ኢየሱስ ክርስቶስ የሰራውን ለማስታወስ። የመጨረሻ ሀሳቤ ስለ ኃጢአት አመለካከታችን ምንድን ነው? ኃጢአት የለብኝም የሚል አመለካከት ነው ያለን ኃጢአት አላደረግኩም የሚል አመለካከት ነው ያለን። ምሳሌ 28፥13ን እንደገና ጽፌዋለሁ። ኃጢአቱን የሚሰውር ምን አያደርግም? አይለማ። ኃጢአቱን የሚናዘዝባትና የሚተዋት ግን ምንን ያገኛል? ምህረትን ያገኛል። ስለዚህ ስለ ኃጢአት ያለን አመለካከት ማስተካከል አለብን። ኃጢአት በጣም ኃይለኛ፣ አጣዳፊ ውሳኔ እና የህይወት ሁሉ ኪሳራ ውስጥ የሚያስገባ ታሪክን የሚያበላሽ ኃይል ነው ኃጢአት ኃጢአት ፒሪታኖች ምን ይሉት ነበር? ድሮ 17ኛውና 18ኛው ዓመት መቶ ዓመት ውስጥ የነበሩ እዚህ አሜሪካን ለመመስረቷ ምክንያት የሆኑ የዩሮፕ ክርስቲያኖች ምን ይሉት ነበር? ኃጢአት የሚባለው ነገር ዶሚኒየን ፓወር አለው፣ የሚገዛ ኃይል አለው፣ የሚገዛ ልክ እንደ ባሪያ አድርጎ የሚገዛ ኃይል አለው ይሉ ነበር። ትክክል ናቸው እነዚያ ሁለት ነገሮች ለእኛ ያስፈልጉናል። ኃጢአታችንን ልባችንን መመርመር፣ ኃጢአታችንን መናዘዝ። የእግዚአብሔርን ታማኝነትና ጽድቅ እናይበታለን። ነገር ግን በመናዘዝ በሱ ፊት ይቅርበለኝ ማለት በጣም ወሳኝ የሆነ ነገር ነው። ስለዚህ ወገኖች ስለ ኃጢአት ያለንን አመለካከት እንድናስተካከል እኛ ኃጢአት የለብንም ብንል እሱን ራሳችንን እናስታለን። ኃጢአት አላደረግንም ብንል እሱን ውሸተኛ እናደርገዋለን። ምክንያቱም ኃጢአተኞች ነና እና ኃጢአት ብንናዘዝ ግን እግዚአብሔር ይቅር ሊለን ከዓመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኃጢአት ይቅርታ መጠየቅ የሁልጊዜ የህይወታችን ገጽታ መሆን አለበት። እግዚአብሔር እንዴት እንደሚባርከን ታውቃላችሁ? በዚህ እውነት ብንመላለስና ብንኖር ራሳችንን ባርኮን ለብዙዎች በረከት ያደርገናል። እግዚአብሔር ይርዳን። ክብር ለእግዚአብሔር ይሁን። ቁጥር 11ን ዘምረን ከናንሲ ጋር እንጨርሳለን።